በቅርቡ ውዝግብ ያስነሳውና የማስተር ፕላን ጥያቄ በሚመለከት ለህዝባዊ ተቃውሞ መነሻ የሆነ የአዲስ አበባ ማስተር ፕላን ከወጣበት ቀን ጀምሮ መድረክ ድርጊቱ ኢሕገ መንግሥታዊ መሆኑን እንደገለጸ ጠቅሷል። ይኸውም ለመንግስት ጥያቄ ያቀረበ እና ድርጊቱንም ሲኮንን መቆየቱን አስረድቷል። በዚህም ሳቢያ የመሬት መስፋፋት ነው በተባለው በየግዛቶቹ የደረሱትን የንብረት መውደም እና በአስከፊ ሁኔታ ህይወታቸው ያለፉትን የዜጎች ዝርዝር አውጥቷል። በተጨማሪም ድርቅ ላጠቃቸው አካባቢዎች የእርዳታው እህል እንዳግባቡ ሳይሆን በአድሏዊነት እንደሚታደል ጽሑፉ ይዘረዝራል። ወንጀሎችን ፈጽሟል ያላቸውን በሕግ ፊት ተጠያቂ እንዲሆኑ ለመንግሥት አካላት ጥሪውን አስተጋብቷል። ከዚህም የተነሳ የፊታችን እሁድ ከሌሎች የፖለቲካ ተቃዋሚ ድርጅት ጋር ጥያቄው የቀረበ በመሆኑ ሰላማዊ ሰልፍ የፊታችን እሁድ እንደሚያካሂድ ለመንግስት ማሳወቁን ይጠቅሳል። በጠየቁት የጎዳናና የመንገድ አቅጣጫዎች የልማት ግንባታ ስለሚካሄድ እንደማይቻል መንግስት መልስ የሰጣቸው በመሆኑ፣ ይህንን የሚገልጹት የመድረክ ምክትል ሊቀመንበር ዶክተር መራራ ጉዲና ናቸው። ከሰማያዊ ፓርቲ

ዞሮ ዞሮ ሰላማዊ ሰልፍ በኢትዮጵያ ውስጥ ከዚህ በኋላ ይኖርም፣ ካልተባለ መፈቀር ደግሞ የሚባለው ለሊማት ተብሎ የተጨናነቀ መንገድ ምን መንገድ የምሉ ነገር ዝም ብሎ ሰንካላ ምክንያት ነው። በአንድ በኩል ተቃዋሚዎች በሰላማዊ መንገድ ጥያቄያቸውን አያቀርቡም ይላሉ። በሌላ በኩል ደግሞ ይው ሰንካላ ምክንያት እየፈጠሩ ማድረግ አትችሉም ይላሉ። ሰማያዊ ፓርቲ በእርግጠኝነት አውቃለሁ መላ ኢትዮጵያም በጠይቋል የሚል ዶክተር በየነ ስናገር ሰይቻል ጌታቸው ተድላድ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።